ትላንት ማክሰኞ ሞቃዲሾ ከተማ ውስጥ የደረሰው የአጥፍቶ ጠፊዎች ፍንዳታ በረሃብና ድርቅ በተመታቸው አገር አብዛኛውን ክፍል የተቆጣጠሩት የአልቃይዳ ርዝራዦች መዳከማቸውን የሚያሳይ ድርጊት ነው ሲሉ የሶማሊያው ጠቅላይ ሚኒስትር ተናግረዋል። ፒተር ሃይንላይን ከአዲስ አበባ በላከው ዘገባ መሠረት በፍንዳታው ቢያንስ ሰባ ሰዎች ሞተው አያሌ ቆስለዋል። ይህ በእንዲህ እንዳለ ሞቃዲሾ ውስጥ የተፈጸመው የትላንቱ የአጥፍቶ ጠፊዎች ፍንዳታ ሶማሊያ ውስጥ የሚካሄደውን የድርቅና የረሃብ ማስወገድ ጥረቶች አያደናቅፍም ስትል ዩናይትድ ስቴትስ አስታውቃለች። ከዚህ ከውጭ ጉዳይ ሚኒስቴር ዴቪድ ጎለስት እንደዘገበው ደግሞ አንድ ከፍተኛ የዩናይትድ ስቴትስ የእርዳታ ቡድን የሶማሊያውን የሰብአዊ አቅርቦት ሁኔታ ለመገምገም ወደ ክልሉ አምርቷል። አዲሱ አበበ የሁለቱንም ዘገባዎች ጥንቅር ያቀርባል። የሶማሊያው ጠቅላይ ሚኒስትር አብዲ ወሊ መሐመድ አሊ እንደተናገሩት ሞቃዲሾ ውስጥ ከሚገኘው የትምህርት ሚኒስቴር ደጃፍ ትናንት ማክሰኞ የደረሰው የአጥፍቶ ጠፊዎች ፍንዳታ የሽግግር መንግስታቸው አልቃኢዳን ለመደምሰስ ያሳለፈውን ውሳኔ እንደሚገፋበት የሚያረጋግጥ ነው። ስ ስ እነዚህ ፈሪዎች ይበልጥ ተደራጅተው ተጨማሪ የፈሪ ዱላቸውን ሲያነሱ በዝምታ ልናያቸው አንችልምና ጣልቃ ገብተን የምናስቆምበት ወቅቱ አሁን ነው። አብዛኞቹ ሰለባዎች የነጻ ትምህርት ፈተና ውጤታቸውን ለመስማት በትምህርት ሚኒስቴር አካባቢ የተሰበሰቡ ተማሪዎችና የእነርሱ ቤተሰቦች ናቸው። ለትናንቱ ጥቃት ኃላፊነት የወሰደው አልቃይዳ በመንግስት ሕንፃዎች አካባቢ ተጨማሪ ጥቃቶችን እናደርሳለን በማለትም ለሞቃዲሾ ነዋሪዎች ማስጠንቀቂያ አሰምቷል። የአፍሪካ ሕብረት ሰላም አስጠባቂ ኃይሎች ለሳምንታት ባካሄዱት ከባድ ውጊያ አልሸባብ ለሶስት ዓመታት ተቆጣጥሮት የነበረውን የሞቃዲሾ አካባቢ ይዞታውን እንዳስለቀቁ ይታወቃል። እናም አክራሪው አልሸባብ ከሞቃዲሾ በድርቅ ወደ ተጠቃው ገጠር አካባቢ አፈግፍጓል። ጠቅላይ ሚኒስትሩ አሊ አዲስ አበባ ውስጥ በጉብኝት ላይ ሳሉ ለጋዜጠኞች በሰጡት ቃል እስላማዊው አክራሪ ቡድን የምግብ አቅርቦቶችን በማሰናከሉ ሕዝቡ ከቀን ወደ ቀን ጥላቻ እያደረበት ሄዶ በአሁኑ ወቅት አልሸባብ ተስፋ ቆርጠዋል ብለዋል። የአልሻባብን ድክመት ያሳያል። በጦርነት ተሸነፈ፣ ይዞታዎቹን አጣ። የአመፅ ተግባር በመጀመር ንጹሐንን መግደል የአልሻባብን ድክመት ነው የሚያሳየው። እንዳሰቡት ግን በንጹሐን ላይ የሚያካሂዱት አመፅ ሕዝብን ከማስፈራቱ ይልቅ በራሳቸው ላይ ጥላቻና ውግዘትን ነው የሚያስከትለው። ለነገሩም አሁንም የሶማሊያን ሕዝብ ቀልብና ልብ አጥተዋል። ለረሃብተኛ የሚደርስ የምግብ አቅርቦትን ማሰናከል በራሱ ወንጀል የመሆኑ ነገር እንደተጠበቀ ሆኖ ንጹሐንን በቦምብ መጨረስ ደግሞ በጥፋት ላይ ጥፋት ሌላ ወንጀል ነው ይላሉ ጠቅላይ ሚኒስትር አሊ። በረሃቡ በብርቱ የተጎዱት ወገኖች በአልሻባብ ቀንበር ስር መሆናቸውን የተናገሩት ጠቅላይ ሚኒስትር አሊ ወደዚያ አካባቢ የእርዳታ ምግብ እንዳይደርስ መከልከላቸውንም ተናግረዋል። ለዚህ ነው ብዙዎች ተረጃዎች ምግብ ፍለጋ ወደ ሞቃዲሾ የሚመጡት ሲሉም ተናግረዋል። አልሻባብ በመንግሥት ሕንፃዎችና በአፍሪካ ኅብረት የሰላም አስከባሪዎች ላይ ፍንዳታ የማካሄድ እንዲሁም ንጹሐንን የመግደል ታሪክ ያለው ነው። ለምሳሌ ከሁለት ዓመታት አስቀድሞ እንደ አውሮፓ አቆጣጠር በ2009 ዓ ም ሞቃዲሾ ውስጥ ባካሄደው ጥቃት ከሞቱት 24 ሰዎች መካከል ሦስት የመንግሥት ሚኒስትሮችና አያሌ አዲስ ተመራቂ ሐኪሞች ይገኙባቸዋል። አልሻባብ በምዕራባውያን የሚረዳውንና በቋፍ ያለውን የሽግግር መንግሥት ጠቅላይ ሚኒስትር አሊን ከስልጣን ፈንግሎ ሲያበቃ በስትራቴጂካዊቷ የአፍሪካ ቀንድ አገር ሶማሊያ በሻሪያ ሕግ የሚተዳደር እስላማዊ መንግሥት ለመመሥረት ነው ጥረቱ። ይህ ጥረቱ ተሳካ ማለት ደግሞ ሶማሊያ ለአልቃይዳው ሽብርተኛ ቡድን መንቀሳቀሻና መናኸሪያ ለመሆን መንገዱን ወለል አድርጎ የሚከፍትለት ነው ሲሉ ምዕራባውያን መንግሥታት ስጋታቸውን ይገልጣሉ። ይህ በእንዲህ እንዳለ ሞቃዲሾ ውስጥ የሚፈጸመው የአጥፍቶ ጠፊዎች ፍንዳታ ሶማሊያ ውስጥ የሚካሄዱትን የእርዳታ አቅርቦቶች ጥረቶች አያደናቅፍም ስትል ዩናይትድ ስቴትስ አስታውቃለች። አንድ ከፍተኛ የዩናይትድ ስቴትስ የእርዳታ ቡድን የሶማሊያውን የሰብአዊ አቅርቦት ሁኔታ ለመገምገም ወደ ክልሉ ማምራቱም ታውቋል። የሶማሊያውም ፕሬዚዳንት ሼክ ሸሪፍ አህመድ እንደገለጡት የአሁኑ የአልሻባብ ጥቃት አገሪቱ በአስከፊ ሁኔታ ላይ ባለችበት ወቅት የደረሰ ነው። ሌሎች የሽግግሩ መንግሥት ባለሥልጣናትም ጥቃቱ የረድኤት ድርጅቶችን ከሞቃዲሾ እንዳያሸሽ ይሰጋሉ። አንድ ከዋይት ሐውስ ቤተ መንግሥት የወጣ መግለጫ እንዳመለከተው ግን አንድ ከዋይት ሐውስ ቤተ መንግሥት የወጣ መግለጫ እንዳመለከተው ግን ዩናይትድ ስቴትስና ሌሎች ለጋሽ አገሮች የሶማሊያን ሕዝብ ሰብአዊ መብት የሚጋፉትን መቋቋማቸው እንደተጠበቀ ሆኖ የእርዳታ አቅርቦት ተግባራቸውንና ሕይወት የማዳን ጥረታቸውንም ይቀጥላሉ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሯ ቃል አቀባይ ቪክቶሪያ ኑላንድ በአያሌ ሕፃናት ላይ የተፈጸመው ይህ የአልሸባብ የጭካኔ እርምጃ በዓለም አቀፉ የእርዳታ አቅርቦት ላይም ያነጣጠረ ነው ይላሉ። በሶማሊያ ሕዝብ ላይ የፍርሀት ድባብ ለማጥላትና ዓለም አቀፉን ማህበረሰብም ለማስፈራራት የታቀደ ነው። የእርዳታ ጥረታችንን እንደምንቀጥል ግን ግልጽ ሊሆን ይገባል። ለተጎጂው ሕዝብ ለመድረስ ላልተቻለበት ሁኔታ ደግሞ ተጠያቂው አልሸባብ እንደሆነም መታወቅ አለበት። አልሸባብ በሚቆጣጠረው ደቡባዊ ሶማሊያ ውስጥ የረዴት ሠራተኞችን እንቅስቃሴ ማገዱ ይታወቃል። ወደ እነዚህ አካባቢዎች የእርዳታ አቅርቦት እስከ ዓመቱ መጨረሻ ካልደረሰ እስከ 750,000 ሶማሌዎች ሊሞቱ እንደሚችሉ የተባበሩት መንግሥታት ድርጅት አስጠንቅቋል።